ጥያቄ አራት አንዳንድ መሸጥ የተከለከሉ የግብይት አይነቶችን ጥቀስ። መልስ፦ አንደኛ ማጭበርበር፣ ለምሳሌ የሸቀጥን ነውር መደበቅ። የማጭበርበር ክልክልነትን በተመለከተ የአላህ መልእክተኛ ሶለላሁ ዐለይሂ ወሰለም በአንድ የእህል ክምር ማለትም የስንዴ ክምር በኩል እያለፉ ሳሉ እጃቸውን ወደ እህሉ ከተቱና ጣቶቻቸው የተወሰነ እርጥበትን ሲያገኘው እንዲህ አሉ፣ የእህሉ ባለቤት ሆይ ይህ ምንድን ነው? እርሱም የአላህ መልእክተኛ ሆይ ዝናብ መጥቶት እኮ ነው አላቸው። እርሳቸውም እንዲህ አሉት፣ የእርጥብ ክፍሉን ሰዎች እንዲያዩት ከክምሩ በላይ በኩል ለምን አላስቀመጥከውም? የሚያጭበረብር ሰው ከእኛ አይደለም አሉት። ሙስሊም ዘግበውታል። ሁለተኛ የተከለከለው የግብይት ሥርዓት አራጣ ነው። ለምሳሌ ከሆነ ሰው አንድ ሺህ ተቀብሎ ሲመልስለት ግን ሁለት ሺህ አድርጎ መመለስ ነው። በእዳው ላይ የተጣለው ጭማሪ አራጣ ነው። የላቀው አላህ እንዲህ ብሏል። ወአሐለ አላሁ አልበይዐ ወሐረመ ሪባ መሸጥን አላህ ፈቅዷል አራጣንም እርም አድርጓል። ሱረቱ ልበቃራ 275 ሦስተኛው بأربينيا الغرر والجهالة ما ترقمون ما تطاللنا يميت توك النقر مشت يهسي بال ببق بفيال توتو استئلن وتت اليام سايت تدن بباهر استئلن أصى مشت يمس السلطن يميك تتنو بحديث دمت نبي صلى الله عليه وسلم يغرر ويمي مطلل كل كالكلوال مسلم زق بقى